The voice of a man. በሳዑዲ አረቢያ ሰሞኑን ያደረጉት ጉብኝት ካሳካቸው ጉዳዮች አንዱ ሼህ አላሙዲን ለማስፈታት ጫፍ ላይ መደረሱ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በሚሌኒየም አዳራሽ በተካሄደ የአስተሳሰብ መገንቢያና ማነቃቂያ በሚል ርዕስ በተዘጋጀ መድረክ ላይ ዛሬ ማምሻውን ባደረጉት ንግግር ከአንድ ሺህ በላይ እስረኞችን ማስፈታታቸውንም ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ዘገባ ይዟል። ጠቅላይ ሚኒስትር አብይ አህመድ በሚሊኒየም አዳራሽ ያደረጉት ንግግር ልክ እንደ መድረኩ ስያሜ መነቃቃት የፈጠረ ነበር። እኔ ነኝ አዲሷ ኢትዮጵያ በሚል ርዕስ በተካሄደው የአስተሳሰብ መገንቢያና ማነቃቂያ መድረክ ጠቅላይ ሚኒስትር አብይ ከጠቀሷቸው ነጥቦች አንዱም ሼህ መሐመድ አሊ አሙዲንን ለማስፈታት እየተደረገ ያለው ጥረት ነው። በሳውዲ አረቢያ ያደረጉትን ጉብኝት አጠናቀው በተመለሱ በደቂቃዎች ውስጥ ባደረጉት በዚህ ንግግር ጠቅላይ ሚኒስትሩ እንዳሉት ታዲያ በዚያች ሀገር በእስር ላይ የሚገኙት ትውልድ ኢትዮጵያዊው ባለሀብት ሼህ መሐመድ አሊ አሙዲ በሚፈቱበት ሁኔታ ላይ ውይይት አድርገዋል። የሳውዲ ልዑል አልጋ ወራሽ ሼህ አላሙዲንን ወዲያውኑ ሊፈቱ ወስነው እንደነበርም ገልጸዋል። አሁን ባይሳካም ግን በቅርቡ እውን እንደሚሆንም ተናግረዋል። ይህን ጠንካራ አቋማችን ያወቁት ክራውን ፕሪንሱ አሳዛኝ ቢሆንም ማታ ከሌሊቱ አስር ሰዓት ላይ ተግባብተን ጠዋት ይሰጡን ከወሰኑ በኋላ ቤተሰቦቻቸው ባደረጉባቸው ከፍተኛ ጫና አሁን ከኛ ጋር ሊመጡ አልቻሉ። ከሳቸው በስተቀረ አስር ጥያቄ ነበረን ዘጠኙን መልሰውልን ለአስረኛው ጥቂት ጊዜ ይስጡን ብለዋል። የሺህ አላሙዲን መታሰር በዓለም ላይ ያሉ ዲያስፖራዎች ሁሉ አጀንዳ መሆን አለበት። ምክንያቱም ኢትዮጵያ አንተ አንቺ ከሆንሽ አንድ ኢትዮጵያ ታስራለችና፣ ኢትዮጵያ ስትታሰር ዝም ማለት የሚያስችለው ሌላ ኢትዮጵያ መኖር የለበትም። የጀመርነውን ዲፕሎማቲክ ጫና በማስቀጠል ጊዜው መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንደሚመለሱ እርግጠኛ ሆኜ በዚሁ የሳውዲ ጉብኝት ከሀገሪቱ መሪዎች ጋር በተደረገው ውይይት ከአንድ ሺህ በላይ ኢትዮጵያውያን እንዲፈቱ መደረጉን ጠቅላይ ሚኒስትሩ አስታውቀዋል። የተወሰኑትም ወደ ሀገራቸው መመለስ መጀመራቸውን አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ